አቶ አለማየሁ ተገኑ የኢትዮጵያ የውሃና ኢነርጂ ሚኒስትር፣ በቅድሚያ ለጊዜው በጣም አመሰግናለሁ። እንደምን አመሹ? ደህና፣ እግዚአብሔር ይመስገን። ሰሞኑን በኢትዮጵያና በግብፅ እንደዚሁም በሱዳን መካከል የሶስት ወገን ድርድር በህዳሴ ግድብ ጉዳይ ላይ እየተካሄደ መሆኑ ይታወቃል። ባለፈውም ከሁለት ሳምንት በፊት በነበረው የካርቱም ድርድር ላይ ኢትዮጵያ የግብፅን ሀሳብ አልቀበልም በማለቷ ምክንያት የግብፅ ሚኒስትር ደስተኛ ሳይሆኑ ወይም አኩርፈው መመለሳቸው ተዘግቦ ነበረ እና እንደውም ወደ አዲስ አበባም ለስብሰባ አልሄድም የሚል መልእክት ካሰሙ በኋላ ከዛ ቆይተው ደግሞ ሀሳባቸውን የቀየሩ የሚመስል መልእክት አስተላለፉ። የግብፅም ጠቅላይ ሚኒስትር እንደዚሁ አይነት የተለሳለሰ መልእክት አስተላልፈው ነበረ። ከዛ በኋላ ዛሬ አዲስ አበባ ላይ ስብሰባ ሊደረግ እርሶ ለግብፁ ሚኒስትር ደብዳቤ ጽፈው ነበር ወይም መጠየቂያ አቅርበው ነበር የሚል ዘገባ በግብፅ ጋዜጦች ላይ ወጥቶ ነበረ። በተለይ አልአህራምን መጥቀስ ይችላለሁኝ። ይሄ ምን ያህል እውነት ነው? በእርሶ በኩልስ የግብፅን አቋም እንዴት ነው የሚገመግሙት? አንደኛ ጋዜጣ ላይ እንደተጻፈ እኔ ምንም አይነት ደብዳቤ ያልጻፍኩለትም ለግብጽ የውሃ ሚኒስትር ሚኒስተር ለውሃ ሚኒስተር ደብዳቤ ያልጻፍኩለትም ለዶክተር መሀመድ አብዱል ሙታሊ በእርግጥ የስልክ ውይይት አድርገን ነበረ። በዛ ስልክ ውይይት ላይ መጥቶ ለመዋየት እንደሚፈልግ ገልጾ መምጣት ትችላለን ብዬዋለሁ። በዛ መሰረት ዛሬ እዚህ አዲስ አበባ መጥቶ ውይይት አካሄደናል። የግብፅ አቋም ምንድን ነው የሚለው በህዳሴ ግድብ ዙሪያ ወደ ግብፅ አቋም ከመግለጤ በፊት የዓለም አቀፍ የባለሙያዎች ቡድን ምክረ ሀሳብ ሰጥቶ ነበረ። ይሄ ምክረ ሀሳብ በሁለት ነው የሚከፈለው። አንደኛ በኢትዮጵያ በኩል ኢትዮጵያ በምክረ ሀሳቡን ስራ ላይ የምታውል የተሰጠ ምክረ ሀሳብ አለ ሁለተኛ ደግሞ ሶስቱ ሀገሮች በጋራ ስራ ላይ የሚያውሉት ምክር ሀሳብ አለ። በኢትዮጵያ በኩል ያው የዚህ የኮንትራቱ አይነት ኢንጂነሪንግ ፕሮኩርመንት ኮንስትራክሽን ኮንትራት ስለሆነ ኮንትራክተሩ በሂደት የሚያጋጥሙትን ነገሮች ሁሉ እየፈታ ይሄዳል። በዛ መሰረት ለእኛ የተሰጠውን ምክር ሀሳብ ሄደንበታል። በቀጣይም እንሄድበታለን ማለት ነው። በሁለተኛ ደረጃ ግን ሁለተኛው ምክረ ሀሳብ ሊከናወን የሚችለው በሶስት ሀገሮች ስምምነት ነው። ይሄም የተቀመጠ ምክረ ሀሳብ ምንድን ነው? የሶሺዮ ኢኮኖሚ ጥናት እና የፍሰት የሞዴሊንግ ነው እነዚህ ሁለቱን ጥናቶች ለማከናወን የግድ ሶስቱ ሀገሮች መስማማት ያለባቸው በዚህ ጉዳይ ዙሪያ ላይ ተስማምተን ወደ ስራውን ለመግባት ከሱዳን ከግብፅ እና ኢትዮጵያን ጨምሮ ውይይት አካሄደናል በተደጋጋሚ በዚህ ውስጥ የሱዳን እና የኢትዮጵያ አቋም አንድ አይነት ነው የግብፅ ግን የብሔራዊ የባለሙያ ቡድን አቋቁመን ዓለም አቀፍ አጥኚ ቀጥረን እነዚህን ሁለት ጥናቶች እናካሄድ ብለን ሀሳብ በምናቀርብበት ሰዓት በሌሎቹ ነገሮች ሁሉ ላይ ተስማምተን በግብጽ በኩል የቀረበው ለዚህ ለዓለም አቀፍ የጥናት ቡድን ተጨማሪ ኢንተርናሽናል ፓናል ኦፍ ኤክስፐርት ፓራላል መቀጠር አለበት፣ ይሄንን አስቀምጠን ወደ ጥናት መግባት አለብን የሚል ሀሳብ ቀርቦ ነበር። በእኛ በኩል ይሄ ጥናቱ ከተጠናቀቀ በኋላ የሶስቱ ሀገሮች ሚኒስትሮች ይሄንን ነገር መፍታት ካቃታቸው ምክር ሊጠይቁ ይችላሉ ኢንተርናሽናል ፓናል ኦፍ ኤክስፐርት ቀጥረው የሚል ነበረ። በግብጽ በኩል አሁኑኑ ካልቀጠርን ነው ያሉት። እስከዛሬም ድረስ በዚሁ ሀሳብ ጸንተው ስላሉ በዚህ ጉዳይ ደግሞ አላስፈላጊ ቅጥር ለምን ከአሁኑ ያስፈልጋል? ደግሞ ሀሳብን መስጠት የሚችሉት የጥናት መጨረሻ ላይ ነው እንጂ መሆን ያለበት እሱ ብቻ ሳይሆን የሶስቱ ሀገሮች በኮንሰንሰስ ወይንም በስምምነት መሆን አለበት የሚል አቋም ነበረ ከሱዳን ጋር ስናራምድ የነበረው። ግብጾቹ ሀሳባቸውን አልቀየሩ እና የተለያየ መግለጫ ሲሰጡ ነበረ። ያንን መግለጫ ሲሰጡ ቆይተው መተን እንነጋገር የሚል ሀሳብ አቅርበው እሺ እኛ ኤኒታይም ያው ዝግጁነን ለመነጋገር ብለን ዛሬ ንግግር ተወያይተን ነበረ። በእኛ በኩል በዚህ ጉዳይ ላይ ባይላተራል በሆነ መንገድ መነጋገር ተገቢ አይደለም፣ የሶስትዮሽ ንግግር ነው የሚያስፈልገው ብለን ሀሳብ አነስተን ለማንኛውም ግን የተለወጠ አቋም ለውጥ ስለሌላቸው ያው በዚህ ጉዳይ ላይ ሳንስማማ ቀርተናል። ለመሆኑ ዛሬ የተደረገው ስብሰባ በቀደም ሲል በእቅድ ተይዞ የነበረ ነው ወይስ እርስዎ እንዳሉኝ በግብፁ ሚኒስትር ጥያቄ መሰረት የተካሄደ ነው? በግብፁ ሚኒስትር ጥያቄ መሰረት የተካሄደ ነው እንጂ በዚህ ጉዳይ ላይ ቀደም ብሎ ያኔ ካርቱም ላይ ያቀነው እቅድ አይደለም። ምንድን ነው እኛ ያለው ኤኒታይም ከማንኛውም ጋራ መዋየት እንችላለን። ነገር ግን የዚህ ኢንተርናሽናል ፓናል ኦፍ ኤክስፐርት በተመለከተ ግን የሶስት ስዮች ጉዳይ ስለሆነ ኢትዮጵያ፣ ሱዳን እና ግብጽ በተገኙበት ነው የምንዋየው የሚል አቋም ነው ስናራምድ የነበረው። ዛሬም ይህንኑ አቋም ነው እያራምድን ያለ ነው። እና ምን ተደረሰ ታዲያ በዛሬው ስብሰባ ላይ አቶ አለማየሁ? በዛሬው ስብሰባ ላይ ያው ሰፋ ያለ ውይይት አድርገናል ለሶስት ሰዓት ያክል። መጨረሻ ላይ ግን ያው በእኛ አሁንም ያልነው ሶስታችንም ተገናኝተን ውይይት ማድረግ ይኖርብናል የሚል ሀሳብ አቀረብን። በእነሱ በኩል ደግሞ ይሄ ጊዜ ይወስዳል የሚል ሀሳብ ነው ያቀረቡት። በዚህ ጉዳይ ላይ ያው ስምምነት ላይ ያልደረስም። ለመሆኑ ቀደም ሲል የገለጹልኝ የባለሙያዎች ዓለም አቀፍ የባለሙያዎች ቡድን አቅርቦት የነበረው የመጀመሪያው የምክር ሀሳብ ምንድን ነበር? ኢትዮጵያ ታከናውነዋለች ያሉኝ ከግድቡ መሰረት እና መዋቅርም ጋር የተያያዘ ሀሳብ ቀርቦ ማለት ምክር ሀሳቦቹ ያው በኮንስትራክሽኑ ጊዜ መከናወን የሚገባቸው ነገሮች ናቸው። ያው የኢንጂነሪንግ ፕሮኩርመንት ኮንስትራክሽን ኮንትራክት በሂደት የሚያጋጥሙትን ነገሮች ሁሉ እየፈታ ስለሚሄድ እነሱ እንደ ምክረ ሀሳብ ቢያቀርቡ፣ ያው በእኛ በኩል የግድ ያንን እያደረግን የምንሄድ ስለሆነ ያን ያህል ችግር ያለው አይደለም። በሂደት ውስጥ የሚከናወን ስለሆነ እንደ ስራችን አድርገን ነው የወሰድነው። እሱን እየሄድንበት ነው። አሁን እነዛን ስራዎችን እዚህ መዘርዘር በጣም ቴክኒካል ስለሚሆን ወደ እዛ አልገባም። በሶስቱ ሮች ግን ማከናወን አለባቸው ተብሎ የቀረበው ምክረ ሀሳብ ሶሺዮ ኢኮኖሚክ ጥናትና የዚህ የፍሰት ሞዴሊንግ ነው። ይሄንን ደግሞ ለማከናወን ዳታ ዋን፣ የመጀመሪያው ዳታ ይሄ ፕራይመሪ ዳታ የሚባለው ከግብፅና ከሱዳን ስለሚገኝ ይሄንን ስናገኝ ብቻ ነው ጥናቱን ማካሄድ የነበረብን። እዛ ምክንያት በሰከንደሪ ዳታ ነው ጥናቱን ሰርተን የነበረው። አሁን ግን በፕራይመሪ ዳታ ለመስራት እነዚህ ከሁለት ሀገሮች ምንም ጨምሮ ዳታ መገኘት አለበት እና በሁለት የተከፈለ ምክረ ሀሳብ ነው እና ያንን በሶስቱ ሀገሮች የሚከናወነውን ምክር ሀሳብ ለማከናወን ነው፣ ይሄ ኮሚቴ የሚያስፈልገው። በካርቱሙ ስብሰባ ላይ ግብጽ የውሃ ዋስትና ወይም የውሃ ተጠቃሚነት መብት እያለች በየወቅቱ የምታቀርበው የአምሳ አምስት ነጥብ አምስት ቢሊዮን ኪዩቢክ ሜትር ውሃ ተጠቃሚነቷ እንዲረጋገጥላት ጠይቃ ነበረ እና በየጊዜው የሚያነሱት አለ ነገሩ ይሄ እስካልተረጋገጠልን ድረስ ከናይል ተፋሰስ ሀገሮች ጋር በምንም አይነት የልማት ጉዳይ ላይ አንተባበርም የሚል አቋም ይዘው ነበረ። የማቀዛቀዝም ፖለቲካን አሁን እየተከተለች ያለችው ግብጽ ይሄንን እንዴት ነው የኢትዮጵያ ወገን እርስዎ በሚኒስትርነቶ፣ እየያዛችሁ ያላችሁት እንዴት ነው? በየንግግሩ ላይ የሚነሳው ይሄ ጥያቄ። ኢትዮጵያ ይሄንን የማረጋገጥ ግዴታ የለባትም። እኛ የምንለው የጋራ ተጠቃሚነት፣ ፍትሐዊና ምክንያታዊ የሆነ አጠቃቀም መስፈን አለበት ብለን በመርህ አስቀምጠን እየሄድንበት ነው ያለው እና ሌሎች የናይል ተፋሰስ ሀገሮችም እንደሚታወቀው ይሄ ኮኦፕሬቲቭ ፍሬምወርክ አግሪመንቱን ስድስት ሀገሮች ተፈራርመን አንዳንዶቻችን ወደ ፓርላማ ወስደንም አጽድቀናል። እና በዚህ ሲኤፍኤ ውስጥ የተቀመጠው መሬት ይሄ ነው። ግብፅ ደግሞ ይሄንን አልፈረመችም እና ሁልጊዜ የምታነሳው ጉዳይ ይሄ ነው። እና ኢትዮጵያም ሌሎች ሀገሮችም ቢሆኑ ይሄንን የማስፈጸም ግዴታ የለባቸውም። ፍትሃዊና ምክንያታዊ በሆነ መንገድ ሀብታቸውን መጠቀም ይችላሉ። አንዳንድ ጊዜ ከግብፅ ወገን ይሰሙ የነበሩ ሀይለ ቃላት ነበሩ፣ ወደ ሀይል የመሄድ አዝማሚያ እና እንደዚህ አይነት ሌሎችም የታድሶን ግድብም ለመገንባት ትልቁ የገንዘብ ችግር ያጋጠመው በግብጽ የቅስቀሳና የዘመቻ ሎቢ ምክንያት ነው የሚል ነገር አለ ና በኢትዮጵያ ና በግብጽ መካከል ከአባይ ጋር በተያያዘ ያለው ሁኔታ አሁን ባለበት ይቀጥላል የሚል ሀሳብ አለት ወይስ የተሻለ መፍትሄና አማራጭ ይመጣል የሚል ግምት አለት? ይህንን ጥያቄ እንኳን እነሱ ናቸው መመለስ ያለባቸው። በእርግጥ እኛ የገንዘብ ችግር አላጋጠመንም። ብድሩን ማለት ነው ያለነው የግድቡን ስንገነባ የገንዘብ ችግር አላጋጠመንም እና የገንዘብ ችግር ገጥሞናል ብለንም ማመልከቻ ለማንም አላስገባንም። ምክንያቱም ግድቦን እየገነባን ነው ያለ ነው ማ የተገነባ ያለው በኢትዮጵያ ህዝብ ገንዘብ ነው እና ስለዚህ ግድቡን መገንባቱን አጠናክረን እንቀጥላለን። የግብፅን አቋም በተመለከተ ግብፅ የአቋም ልብስ ልታደርግ ትችላለች ወይ የሚለውን እኛ ሁልጊዜ ጥሪ እያቀረብን ያለ ነው በትብብሩ ማዕቀፍ ውስጥ እንድትገባ ወደ ናይል ቤዝን ኢኒሽቲቭም እንድትመለስ ጥሪ እያደረግን ነው ያለ ነው። እንግዲህ የአቋማቸውን የመለወቱም የነሱ መብት ስለሆነ እኛ ይሄንን ከመምከርና ከማሳሰብ ወደኋላ እንልም። ለመሆኑ ህዳሴ ግድብ በተያዘለት ጊዜ በተያዘው እቅድ መሰረት እየተከናወነ ነው? አዎ ህዳሴ ግድብ በተቀመጠለት እቅድ መሰረት እየተከናወነ ነው የሚገኘው። በሚባለው ጊዜ ይጠናቀቃል? አዎ በተባለው ጊዜ ይጠናቀቃል ብለን ሊተቀን እየሰራን ነው። የገንዘብ ችግር አያጋጥመውም ብለው ያስባሉ? ወደፊት በምታደርጉት ጉዞ የገንዘብ ችግር አያጋጥመንም። ያው ግድቡን እየሰራ ነው። ይሄ አሁን የገንዘብ ችግር አጋጥሟቸዋል እየተባለ የሚናገረውም ያው ግብጾች የሚናገሩትን ነው። አንተም እየተናገርክ ያለው አሁን ይናገራሉ እነሱ። የገንዘብ ችግር አጋጥሟቸዋል እንደውም በተባለው መሰረት አይደለም እነሱ በሚናገሩት መሰረት አይደለም። የግድቡ ግንባታም እየተካሄደ ያለው እያጋነኑ ነው የሚናገሩት። ላይጠናቀቁሉ ይችላል የሚሉ ብዙ ሀሳቦችን ያነሳሉ እነሱ። እኛ ግድቡን ሰርተን እናጠናቅቃለን ብለን ከመላ የኢትዮጵያ ህዝብ ርብርብ እያደረገ ነው ያው በውጭ የምትገኙትም ዲያስፖራዎች በዚህ ርብርብ የሚያደርጉ አሉ እና በዚህ አጋጣሚ ርብርብ የሚያደርጉትን በጣም ማመስገን እንፈልጋለን። እና በግድቡም ሰርተን እንጨርሳለን ብለን እንደጀመርነው እንደምንጨርስ ምንም ጥርጥር የለንም። እና ግድቡ ኢትዮጵያ ሰፊ ሕዝብ ግድብ ነው። በዚሁ እንቀጥላለን ባለፈው ሳምንት አዲስ አበባ ላይ የምስራቅ ናይል ተፋሰስ የተግባር መርሃ ግብር ሀገሮች ስብሰባ አድርገው ነበር እና በዛ ስብሰባም ላይ ግብጽ እንደዚሁ ያንኑ የሀምሳ አምስት ነጥብ አምስት ቢሊዮን ኪዩቢክ ሜትር ውሃ አንስታ አልገኝም ብላ ቀርታለች። በሌላ በኩል ደግሞ ደቡብ ሱዳን የመርሃ ግብሩ አባል እንድትሆን አጽድቃችኋል ቢሾፍቱ ላይ ባረጋችሁት ስብሰባ። በዚህ ሁኔታ የዚህ የምስራቅ ተፋሰስ ሀገሮች ግብጽን አውጥቶ መቀጠል ይችላል ይቻላል ምንም ችግር ያለው ጉዳይ አይደለም። ግብጽ ያው አልካፈልም ብላ በግልጽ ደብዳቤ ጽፋ ነው ያስታወቀችው። እና ስለዚህ ግብጽ ስለማትካፈል ይሄንን ሪጂናል የሆነ ድርጅት ፍሪዝ ማድረግ ተገቢ አይደለም። ብዙ ስራዎች አሉት። ስራውን መስራት ይኖርበታል። ደቡብ ሱዳንን፣ ሱዳንንና ኢትዮጵያን ተጠቃሚ ሊያደርግ የሚችል ነው። ኢንትሮ ስለዚህ ይሄንን መቀጠል ይኖርበታል ብለን ወስነን ወደ ስራ እንዲገባ አድርገናል። ይሄንን ስናደርግ ግን ግብጽ አልካፈልም ብትልም በእኛ በኩል እንድትካፈል ጥሪ ያደርገንላታል። ምንጊዜም ጥሪያችን አይቆምም። ስራውን ቀጥሎ ለመስራት ግን ግብጽ ስለሌለችበት ስራውን የሚያቆም ምንም ነገር የለም። ለመሆኑ የናይል ተፋሰስ ሀገሮች ያወጡትን የዚህ የትብብር እቅድ ያጸደቁ ሀገሮች ስንት ናቸው? እስካሁን ድረስ የትብብር ማዕቀፉን የፈረምነው ስድስት ሀገሮችን በቅርብ ጊዜ ደግሞ ደቡብ ሱዳን የተፈረመውን ራቲፋይ ለማድረግ ፓርላማ ያደረሰ ይመስለኛል። ሩዋንዳ አንደኛው ራቲፋይ አድርጋለች። ሌሎችም ፕሮሴስ ነው ያሉት። አጠቃላይ ሀገሮቹ ስድስት ናቸው። መጀመሪያ የፈረሙት እነዚህም ኢትዮጵያ፣ ኬንያ ኡጋንዳ፣ ሩዋንዳ፣ ብሩንዲ፣ ታንዛኒያ ነን። ከእነዚህ ውስጥ ሁሉም በራቲፋይ ለማድረግ በፕሮሰሰር ነው ያሉት። ማለት ሩዋንዳ እና ኢትዮጵያ ራቲፋይ አድርገናል። ለመሆኑ በእነዚህ ሀገሮች መካከል በዚህ በራስጌው የተፋሰሱ ሀገሮች መካከል የቅርብ መግባባት፣ የጠበቀ ግንኙነት፣ የመተጋገዝ እና የመደጋገፍ ስሜት አለ አሁን ባለው ሁኔታ? አዎ በተለይ የናይል ተፋሰስ ሀገሮች ከምን ጊዜም የበለጠ የትብብር ሁኔታ ነው ያለው። ሀገሮቹ ሪሶርሳቸውን ከመጠቀም አኳያ ለመስኖም፣ ለፓወር ግንባታም የመነሳሳት ሁኔታ አለ። ይሄ ኢትዮጵያ ይሄንን በጣም ነው የምታበረታታው። ያለው ትብብር በሁሉም ላይ በጣም ቆንጆ ነው ብሎ መውሰድ ይቻላል፣ ከምንጊዜም ይበልጠ። ለመሆኑ በግብጽና በኢትዮጵያ መካከል ያለው የዲፕሎማሲ ግንኙነት ትንሽ ችግር ይገጥመዋል የሚል ስጋት የሎትም? አቶ አለማየሁ፣ ማለት ለምን፣ ከአባይ ጋር በተገናኘ የመሪሁን መከተል ነው ሌላ ምንም አማራጭ የለም። ያ መሪህ ምንድን ነው? ፍትሐዊና ምክንያታዊ የሆነ አጠቃቀምን መሪህ ተቀብሎ ወደ ስራ ውስጥ መግባት ነው። ሌላው የጋራ ተጠቃሚነት የግድ መኖር ይኖርበታል። በእኛ በኩል የኛ ሀገር በኢሪጌሽን የሚለማ ያን አክል መሬት የለውም እና የኛ ተራራማ ሀገር ነው ኤሌክትሪክ ለማመንጨት ነው የሚሆነው እና ኤሌክትሪክ ማመንጨት ደግሞ ብዙ ውሃን የሚጎዳ ነገር ስላልሆነ በእኛና በግብጽ መካከል የውሃ ኮታችን ከሚሉት አኳያ በእኛ ሀገር ውስጥ የምናደርገው ልማት እነሱን ይሄን ያህል የጎላ ተጽዕኖ የሚያስከትል አይደለም እና በትክክል ከተረዱት ችግር ይኖራል ብዬ አልገምትም። እስካሁን ድረስ እንግዲህ በመርህ ደረጃ ያሉ ነገሮች ላይ መግባባት አልተደረሰም። ብዙ ጥረት እየተደረገ ነው። በቅርብ ዓመታት እንኳን መንግስት ከመንግስት ሲፈራረቁ በናይል ጉዳይ ላይ፣ በአባይ ጉዳይ ላይ ተመሳሳይ አቋም ነው ይዘው እየተከራከሩ ያሉት የመጡትም አዳዲስ መንግስታት ማለት ነው። ለአጭር ጊዜም ቢቆዩ የመርህ ደረጃ ላይ እስካሁን ድረስ ስምምነት ላይ አልተደረሰም። ግብጽም ጠንካራ አቋም ይዛ ነው እየተነጋገረች ያለችው። ኢትዮጵያም ደግሞ ስራዋን አላቆመችም። የግድቡ ግንባታ እየተፋጠነ ነው ያለው። በዚህ ሁኔታ ውስጥ ያለው እሰጥ አገባ ወደ ተካረሩ ሁኔታዎች ይሄዳሉ የሚል ስጋት የሎትም? ስጋት የለኝም። አቶ አለማየሁ ተገኑ የኢትዮጵያ የውሃና ኢነርጂ ሚኒስትር ለጊዜው ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ አመሰግናለሁ።